ፌዴራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉሙዝ ክልል በመተክል ዞን የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጀነራል አቶ ተመስገን ላጲሶ አመልክተዋል። አሴር ምስጋናው ዝርዝር ዘገባ ልካለች። ፌዴራል ጠቅላይ አቃቢ ህግ በቤንሻንጉል ጉሙዝ ክልል መተከል ዞን በተለያዩ ወረዳዎች ባሉ ቀበሌዎች ውስጥ በዘንድሮ ዓመት ብቻ በአማራ ብሔር ተወላጆች ላይ በደረሰው ግድያ፣ መፈናቀልና ንብረት መውደም ተሳትፈዋል ባላቸው ቁጥራቸው ስድስት መቶ በሚጠጉ ግለሰቦች ላይ የፌዴራል ጠቅላይ አቃቢ ህግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላጲሶ ዛሬ ለአሜሪካ ድምጽ ማብራሪያ ሰጥተዋል። በቤንሻንጉል ጉሙዝ ክልል በመተከል የተለያዩ ወረዳዎች ማንነትን መሰረት ያደረጉ ግጭቶች ምክንያት ብዙ ዜጎች የሞቱበት ብዙ ንብረት ላይም ውድመት ደርሶበት የነበረው ስለሆነ ፌዴራል ጠቅላይ አቃቤ ህግ ከፌዴራል ፖሊስ ከክልሉ አቃቤ ህግ እና ከክልሉ ፖሊስ በተወጣጡ እንዲሁም በዛው አካባቢ የተቋቋመው ኮማንድ ፖስት የጸጥታ ሁኔታውን በአግባቡ እያስኬደው ምርመራውን በመጨረስ ያቀረብነው የወንጀል ክስ ነው። ክሶቹ የቀረቡት ያው ቅድም እንዳነሳሁት ማንነት ላይ ያነጣጠሩ ነው የነበረው። ማንነት ሲሉ አብዛኛው የአማራ ብሔር ተወላጆች ላይ ነው። ሌሎች ብሔሮችም አሉ የተጠርጣሪዎች ቀይ ብለው አይደንቲፋይ የሚያደርጉ እነሱ በዋናነት አማራ መሆን አለመሆኑም በላይ ቀይ ብለው ነው አይደንቲፋይ የሚያደርጉ እዛ አካባቢ ቀዮችን ከአካባቢ እናስወጣለን የሚል መነሻ ነው ያላቸው። በዚህ መነሻነት ጉለን ወረዳ ላይ ከመቶ አርባ አንድ አካባቢ እንዲባጤ አካባቢ ላይ ሁለት መቶ ዘጠና ስድስት ጉባ ላይ መቶ ሰማንያ ስምንት ሰዎች ኦልሞስት ከስድስት መቶ አካባቢ የሚሆኑ ናቸው። እነዚህ ላይ ክስ መስርተናል። ይሄ ሁሉ ተይዟል ማለት አይደለም። የተያዙ ጥቂቶች ናቸው። የዛ አካባቢ የሸፈቱ ሰዎች አሉ፣ ጫካ የሚገቡ ሰዎች አሉ። ወንጀሉን ፈጽመው የሽፍታነት ባህሪ የሚበዛበት ነው በሁሉም በኩልና፣ ለምሳሌ የቡለኑን ብቻ ብናነሳ መቶ አርባ አንድ ሰዎች ላይ ክስ ያቀረብን እንጂ የተያዘ ሰው እጅግ በጣም ጥቂት ነው። በእርግጥ የተያዘው በእርግጥ እዛው አካባቢ ኮማንድ ፖስቱ ስላለ፣ ክልሉም ፖሊስ ኃላፊነቱን ስለሚወስድ ፌደራል ፖሊስም ስላለ የፍርድ ቤት ትዕዛዝን ተከትሎ በየጊዜ የሚፈለጉ ሰዎችን ለፍርድ ቤት ያቀርባል የሚል እምነት አለን። በአሁኑ ደረጃ ግን አብዛኛው ሊባል የሚችል ሰው የተያያዘ አይደለም። ክስ ከተመሰረተባቸው ውስጥ በየደረጃው ያሉ የአመራር አባላት እንደሚገኙበት የገለጹት ዳይሬክተር ጄኔራሉ አብዛኛዎቹ ተጠርጣሪዎች አለመያዛቸውን አመልክተዋል። በዞኑ ባሉ ሁለት ወረዳዎች ላይ የደረሰውን ጉዳት ለማሳያ ጠቅሰዋል። ሁለት መቶ አስር በቡለን ከተማ ላይ በቡለን ወረዳ ላይ ብቻ ነው። በጉባ ወረዳ ላይ ሰማንያ ሶስት ሰው ነው የሞተው። በዲባጤ ወረዳ ላይ ወደ ሶስት መቶ አርባ ስድስት ሰው ነው በየቀበሌ አቶ እንኳን ብናይ አልባሳ ቀበሌ በምትባል በድባጤ ወረዳ ላይ መቶ አስራ አራት ሚሊዮን ብር የሚገመት ንብረት ነው የወደመው። ሙዘን ቀበሌ የምትባል ላይ ወደ ሀምሳ አንድ ሚሊዮን ብር በላይ የሚገመት ንብረት ወድመዋል። በሌላኛው ገፈር የምትባል ቀበሌ ላይ ደግሞ ከሰማኒያ ሰባት ሚሊዮን ብር በላይ ነው የወደመው ና ይህንን ለማሳያነት ነው ያነሳው ልሽ በቤኒሻንጉል ጉሙዝ ክልል እንግዲህ እንደሚታወቀው ከሁለት ሺ አስር ጀምሮ እርስዎ ቀደም ብለው እንደጠቀሱት ማንነትን መሰረት ያደረጉ ግጭቶች እየተከሰቱ በርካታ ሰዎች እየሞቱ ነው። ና አሁንም አልቆሙም። ትላንትና እንኳን በትላንትናው ዕለት በድባጤ ወረዳ ሶስት ሰዎች በታጣቂዎች ታግተው ቆዩ፣ ዛሬ ሞተው ተገኙ ላል ና አሁን ጥቃቱ ሊቆም ያልቻለበት ምክንያት ምንድን ነው ይላል? ምርመራ ከምናደርግባቸው መዝገቦችና ከዛው ከአካባቢ ነዋሪዎችም ከምንሰማው ነገር ሁለት ምክንያቶችን ነው ላነሳ የሚችለው። አንደኛ በብዙ ዙር ገብተን ከአምስት ያላነሱ ጊዜ የፌዴራል ምርመራ ቲም ገብቶ ምርመራ አድርገን ተይዞ ለፍርድ የሚቀርብ ሰው ወይ ለፍርድ የሚቀርብ ተከሳሽ እጅግ በጣም አናሳ ነው። በመቶዎች የሚቆጠሩ ተከሳሾች ላይ ክስ መስርተን በተለይ መተከል አካባቢ ላይ ለምሳሌ መቶ አስር ተከሳሽ ባለበት መዝገብ ላይ እስር ቤት ላይ ማረሚያ ቤት ላይ ቆይቶ ጉዳዩን የሚከታተለው ከአስር ያልበለጠ ወይ ከአስራ አንድ ያልበለጠ ሰው ነው። ያ ማለት ዘጠና ምናምኑ ጫካ ነው ያለው። በሌሎች መዝገቦችም በተመሳሳይ የተከሰሱ ሰዎችን መጠየቅ ያለባቸውን ፍርድ ቤት ቀርበው ንጹሕም ከሆነ ንጽህናቸውን ማረጋገጥ ያለባቸው ሰዎች ወይ ጥፋተኛም ከሚ የሚባሉ ከሆነ ፍርድ ቤት ጥፋተኛ ማለት የሚገባቸው ሰዎች ፍርድ ቤት እየቀረቡ አይደለም። ተከሳሾችን የተከሰሱ ሰዎችን ይዞ ማቅረብ ላይ እጅግ በጣም ክፍተት አለ። ሁለተኛ፣ እዛ አካባቢ ላይ በብዙ መልኩ የሚነሳው የአደረጃጀት ጥያቄ ነው። መተከልን አስመልክቶ በሁለቱም በኩል የሚወራት ትርክቶች አሉ። የጉምዙ ብሔረሰብ መተከል ሊወሰድብ ነው፣ አማራ መተከል ሊወስድብ ነው ተብሎ በደንብ ስለሚሰበቅ መተከል ሊወሰድብኝ ነው የሚል እምነት ይዞ ነው ጦርነት የሚነሳው። ሌላውም ቀይት ብለው እነሱ አይደንቲፋይ የሚያደርጓቸው ተወላጆችም ከመተከል ልትፈናቀል ነው የሚል ስብከት እንዳለ ነው በብዙ መዝገቦቻችን እያረጋገጥ ነው እና በፖለቲካ መፈታት ያለባቸው ነገሮች አሉ። በቦታው አቃቤ ሕግና ፖሊስ ብቻ መርምሮ ሰዎችን በማስቀጣት ብቻ የሚፈታ ችግር አይደለም። በብዙ ሁኔታ የታዘብ ናቸው። የፖለቲካ ምላሽ ካላገኘ ሰዎችን ማሰሩ ማስቀጣቱ ብቻውን መፍትሄ የሚያመጣ አይደለም። በአብዛኛው እነዚህ ነገሮች ናቸው መዝገቦቻችን ላይ የሚስተዋሉ። የፌዴራል ጠቅላይ አቃቢ ህግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶል ስለሰጡ የማብራሪያ እጅግ አርጌ አመሰግናለሁ እኔም